ዶክተር አብይ አህመድ አሜሪካን በመጪው ወር ሲጎበኙ በሚያደርጉላቸው አቀባበል ላይ የተነጋገሩ ዋሽንግተን ዲሲና በአካባቢዋ የሚኖሩ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ዛሬ እየተጠራጠሩ ያሉ ሁሉ ከጠቅላይ ሚኒስትሩ ጎን እንዲቆሙና እንዲደግፏቸው ጥሪ አስተላልፈዋል። አሌክዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ባለፈው እሁድ በተካሄደው ስብሰባ ላይ የተገኙት ኢትዮጵያና ትውልደ ኢትዮጵያ ተሳታፊዎች ስብሰባቸውን የጀመሩት መስቀል አደባባይ ላይ በተደረገው ሰልፍ ላይ እንዲሁም ባለፉት ዓመታት ለፍትህ፣ ለመብቶችና ለነጻነት ድምፃቸውን ሲያሰሙ በየስፍራው ለተገደሉ እንዲሁም ለተጎዱ ሁሉ ቆመው የህሊና ጸሎት በማድረግና ክብር በመስጠት ነው። ሰሎሞን አባተ በስፍራው ተገኝቶ ነበር። ተከታዩን አጠናቅሯል። ጠቅላይ ሚኒስትር ቦልት ሲባል ሰምታችኋል። ጠቅላይ ሚኒስትር ቦልት የለም፣ ቦልት ብሎ ኢትዮጵያዊም የለም። ጃማይካዊው ሁሴን ቦልት በዓለም እጅግ ፈጣኑ የመቶ ሜትር ሯጭ ነው። ባለፉት ጥቂት ዓመታት ሮጦ እርሱን የቀደመ ከቶ አልታየም። እንደ ጥይት ይፈተለካል። እናም የእርሱ ስም ዛሬ ለኢትዮጵያው ጠቅላይ ሚኒስትር አብይ አሕመድ ተለጠፈና እነሆ ቦልት ተባሉ። እንዲህ የፈጠነ የፖለቲካ ለውጥ ባለፉት ጥቂት ሳምንታት ውስጥ ሲመነዘር በዓለም በየትኛውም ሀገር ስለ መኖሩ የሚጠራጠር ቢኖር እምበዛም ስህተት አይሆንም። የኢትዮጵያ ለውጦች የባንክ ገንዘብ መቁጠሪያ ላይ እንዳሉ ኖቶች በቀንና አንዳንዴም በሰዓታት ዕድሜ እየተተረተሩ መሆናቸውን ለማስተዋል ውስጡ መሆን እንኳ አያስፈልግም። የኢትዮጵያ ሙሴም ያሏቸውን ሰምቻለሁ። ከኔልሰን ማንዴላም ጋር ሲያተካክሏቸው አይቻለሁ። ዶክተር አብይ ቃለ መሐላ ፈጽመው መንበረ መራሄ መንግሥቱን ከተረከቡ ልክ ዘጠና ቀናቸውን የደፈኑት ዛሬ ነው። በእርግጥ ጠቅላይ ሚኒስትሩ ሥራ ሲጀምሩ መርሃ ግብራቸውን ቈርጠው በጊዜና በሥራ ደልድለውና ተምነው ባይጀምሩም፣ ዛሬ ዘጠና ቀን ላይ ቆመን የሆነውን ሁሉ ብንለካና ብንቈጥር ምንም ሳንገድፍ እንዘረዝር ይሆን? ለማንኛውም ከተሠራውና እንዲሠራ ከሚፈለገው ይልቅ መንፈሳዊው እርካታ፣ ሰብአዊው ክብር ትሕትናና ራሳቸውን ከሕዝብ በታች ዝቅ ማድረጋቸው፣ አንደበታቸውና ራዕያቸው ሰውን የገዛው ይመስላል። ፍቅርና ሙገሳው ከግራም ከቀኝም ከላይም ከታችም ይዘንብላቸዋል፣ ይዥጎደጎዳል። ብረት ያነሱ ተቃዋሚዎች ሳይቀሩ የበዙትና የሚታዩት ከጠቅላይ ሚኒስትር አብይ አሕመድ ጎን ለመቆም ያ አጥብቀው የሚጠሉትና የሚጸየፉት ፓርቲ የኢህአዴግ ሊቀመንበር እርሳቸው መሆናቸውን የዘነጉ እስኪመስል ከቁብ አልታያቸውም። ቀድሞ የኢትዮጵያን መሪዎች ሙሉ ስም እንኳ በአግባቡ ለመጥራት ፓርቲውንም ኢህአደግ ለማለት የሚጸየፉ ይመስሉ የነበሩ የፖለቲካ ተቀናቃኞች ቅሬታቸውና ጥላቻቸው ከደፍ አልፎ የገነፈለ የሚመስል ሁሉ ዛሬ ስሙንም ፕሮግራሙንም እንደዚያው እንደ ድሮው ያነገበውን ፓርቲ የኢህአደጉን መሪ መሪያችን፣ የዚያኑ ያልተለወጠ መንግሥት ጠቅላይ ሚኒስትር ጠቅላይ ሚኒስትራችን እያሉ በፍቅርና በአክብሮት ሰው በተሰበሰበበት አደባባይ እየጠሯቸው ነው። ከዚህ በፊት ፕሮፌሰር አለማሪያም ንግግር ስሰጥ አይሪመንበር ዳድ ወዝ 2006 እና 2006 የሆነ ደብዳቤ ልክ ነበር ለጠቅላይ ሚኒስትር መለስ ዜናዊ ዲየር አወር ፕራይም ሚኒስትር እና ፕሮፌሰር አለማሪያም ሀው ካን ዩ ኮል የም አወር ፕራይም ሚኒስትር። አሁን እዚህ ጋር ፕሮፌሰር አለማሪያም አብይ የኛ ጠቅላይ ሚኒስትር ይላል። ምን አይነት ልዩነት እንዳለ እና ከዛ በኋላ ዌን ኤቨር አይ ራይት አይ አም አፍሬድ ተሴይ አወር ፕራይም ሚኒስትር እና ትልቅ ልወጣልህ ማለት ነው። ኦባንግ ሜቶ ነው ለአዲሲቷ ኢትዮጵያ የጋራ ንቅናቄ የሚባል ሲቪክ ድርጅት እንደሆነ የሚናገር ቡድን ከመስራቾችና ከመሪዎቹ አንዱ ነው። የመብቶች ተሟጋችም ነው። ባለፈው እሁድ ዋሽንግተን ዲሲ አቅራቢያ አሌግዛንድሪያ ቨርጂኒያ በሚገኘው ማርክ ሴንተር ተደርጎ በነበረ የኢትዮጵያውያን ስብሰባ ላይ ከተናገረው ብዙ ቁም ነገር ቀንጨብ አድርጌ ነው ያሰማኋቸው። ኦባንግ የጠቀሳቸው ፕሮፌሰር አለማየሁ ገብረ ማርያም የኢህአደግን አስተዳደርና መሪዎቹን በተመለከተ ላለፉት አሥራ ሦስት ዓመታት በፍቅር አይታሙም ለአሜሪካ ፕሬዚደንቶች፣ ለሕዝብ እንደ ራሴዎች፣ ለምሁራንና ለማንም የበዙ የጥናት የወቀሳና የውግዘት ጽሑፎችና ደብዳቤዎችን እያወጡ ሲሟገቱ የቆዩ የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። ኦኬ የዚህ አይነት መሪ አግኝተን ወደኋላ ካል ቆመን መሞት ይሻላል፣ በቁም መሞት ይሻላል። ከአብይ ጋራ መቆም ያለብን ያስፈልጋል። መፍራት አያስፈልግም። ክብር ነው የዚህ አይነት መሪ ጋር ቆመው አብይ እንደግፋለሁ ማለት ኦባንግ እንዳለው ለምን ዛሬ ጠቅላይ ሚኒስትራችን እያሉ ይናገራሉ። ጥቂት ታገሱ፣ ራሳቸው ይነግሩናል። በማርክ ሴንተሩ ስብሰባ ላይ ከተናጋሪዎች አንዱ ነበሩ። ስብሰባው የተጠራው የትውልድ ድልድይ የዳያስፖራ ኮሚቴ በሚባል የበጎ ፈቃደኞች ስብስብ ነው። አጀንዳው ጠቅላይ ሚኒስትር አብይ አህመድ ከጥቂት ሳምንታት በኋላ ምናልባት በሐምሌ ሁለተኛ አጋማሽ አሜሪካ ለጉብኝት ሲገቡና ሲገኙ እንዴት እንቀበላቸው እንዴት እናስተናግዳቸው ብሎ ለመምከር ነው። አሜሪካና በዳያስፖራ ከሚገኘው ኢትዮጵያዊ እዚህም እዚያም እንደምሰማው ምናልባት እንደ አዲስ አበባና አካባቢዋ ሕዝብ አራት ሚሊዮን ሆኖ ባይወጣም እንደየጠቅላይ ግዛቱ እንደየክልሉና እንደየወረዳው ለማለት ፈልጌ ነው። በቀን በቀን በሺሆች እየሆነ አይውጣ እንጂ የብዙ ቀልብና ልብ ከጠቅላይ ሚኒስትር አብይ አሕመድ ጋር መሆኑን መገመት አያዳግትም። ብቻ ይምጡ ይላል ሰው። የሰላሙ መሪ ይሏቸዋል፣ የፍቅር መሪ ይሏቸዋል፣ የይቅርታ መሪ ይሏቸዋል፣ የምህረት መሪ ይሏቸዋል። የአንድነት መሪ፣ የመግባባት መሪ፣ የወዳጅነት መሪ፣ የአካባቢ መሪ፣ የመደመር መሪ፣ የአፍሪካ መሪ፣ ያልሰማሁት የመሪ አይነት የለም። ፍቅሩና ክብሩ ብዙ ነው። እናም የአፍሪካ መሪ ከሆኑ እንግዲህ፣ አልኩኝ በአንድ አጋጣሚ ካነሳችሁት አይቀር በአፍሪካ እኮ ብዙ ሕዝብ ጨርቁን እስኪጥል የወደዳቸው መሪዎች ነበሩ። እኛ አይተናቸዋል፣ እኛ እናውቃቸዋለን እኮ። ፍቅሩ ሁሉ ታዲያ ለሕዝብ ያለውም ክብር አንድ ደረጃ ላይ ቡን እያለ ጠፍቶ፣ እነርሱም ኩፍስና ወደ አምላክነት ተጠግተው ፈላጭ ቆራጭ፣ አድራጊ ፈጣሪ፣ ገዳይ፣ አሳሪ፣ ጦር ሰባቂና አስፈራሪ ሆኑ። እነርሱ በዋሉበት ተራ ሰው ዝር የማይል ባለፉበት ሰው የሚሳደድ ባለስልጣናት የሚሰግዱና የሚንቀጠቀጡላቸው ሆኖ ራሳቸው ተናጋሪ ራሳቸው ሰሚ ሆኑ። እኛ አይተናል። እኛ ይህንን እናውቃለን በተደጋጋሚ እና ታዲያ እኒህ ሰው እኒህ ወጣት መሪ ይህ ሁሉ ሙገሳና ዘፈን ዛሬ ገና መቶ ቀን እንኳ ሳይሞላቸው ሲረገረግላቸው ያ አፍሪካዊ ደማቸው ይስባቸው ይሆን ብለው አያስቡም። ምናልባት ይህ ሰውንም በተክለሰብዕና ወደ ማምለክ እርሳቸውንም ወደ መታበይ አይወስዳቸው ይሆን አልኩና እዚያው ያገኘኋቸውን አቶ ግርማ ሴፉን ጠየቅኳቸው። ስብሰባው ከመጀመሩ በፊት መግቢያው ላይ ይዣቸው። እሷ የሶሻሊስት አስተሳሰብ ነች። የፐርሶናሊቲ ከልት ፐርሰን ኢምፖርታንት ኢንዲቪጁዋልስ፣ በጣም ጠቃሚ ሰዎች፣ በጣም ጠቃሚ ናቸው እና ግለሰቦች ናቸው ለውጥን የሚመሩት። ስለዚህ እነዚህን ሰዎች ጥሩ ነገር ሲያደርጉ ማመስገን ግዴታ ነው። እንዲያውም የእኛ ባህል ይህንን ነገር እየፈራ ያጉል ሙገሳ ያጉል ነገር ምናምን እያለን ሰዎች ሲያጠፉ እንወቅጣለን፣ ሲሰሩ ጎሽ አንልም። ስለዚህ ሕፃን ልጅ ዳዴ ሲል ነው ጎበዝ ጎበዝ ስትለው ብድግ ይላል፣ ይቆማል። ይህ ሁሉ ድጋፍ እንዳላቸው ሲያውቁ ጠቅላይ ሚኒስትሩ የተሻለ ቢሰሩ የተሻለ ነገር እንደሚያገኙ ስለሚያውቁ የተሻለ ይሆናሉ እንጂ ይህንን ለማግኘት ሀያ ዓመት መድከም ያለባቸው አይመስለኝም ሀያ ቀን በቂ ነው። ዘጠና ቀን ከበቂ በላይ ነው ብለንም ልንወስደው እንችላለን። እና አሳይተውናል። ግን ሁሉ ነገር ያደረጉልናል አይደለም። እኛ ነን እኮ ባለቤቶቹ። ስለዚህ እኛ የምናደርገውን እኛ ማድረግ አለብን። እኔ ሁሌ የምለው ነገር አለ። ሚዲያው ተከፍቷል። ሚዲያው ሲከፈትልህ ገብተህ መናገር ያንተ ፋንታ ነው። የፖለቲካ ምህዳሩ ክፍት ሲደረግልህ ፖለቲካው ምህዳርን ገብተህ መጫወት አማራጭ ማቅረብ ያንተ ፋንታ ነው። እሳቸው ያቀርቡት አንድ አማራጭ ነው። አንተ ደግሞ ሌላኛውን ይዘህ መቅረብ አለ ከሌለ ደግሞ መደመር ነው። ዛ አቶ ግርማ ሰይፉ የአንድነት ለፍትህና ለዲሞክራሲ አባል ባለፈው ፓርላማን ብቸኛው የተቃዋሚ ፓርቲ ተመራጭ እንደራሴ የነበሩ ፖለቲከኛ ናቸው። ሰሞኑን አሜሪካ ናቸው። አጋጣሚ የሆነና ቀደም ሲል ያስተዋወቅኋችሁ ኦባንግ ሜቶም በኋላ ስብሰባው ተጀምሮ እንዲናገር ተጋበዘና በንግግሩ ጣልቃ ይህችኑ ጉዳይ እራሷን አነሳት። ሀገራችንን ጠስፋ አለን፣ ብርሃን አለን፣ ገና ነው። ዊድናት ሪች የት አሁን አብ ምን የደገፉበት ምክንያት ምንድን ነው? አሁን ሳም ፒፖል ኢትዮጵያውያን የፖለቲካል ካልት አለን፣ የፐርሶናሊቲ ካልት፣ የፐርሶናሊቲ ካልት ካሃለ የመለስ ነው እንጂ የአቢ አብይ አይደለም። ያ አብይ የፕሪንስፕል ከልት ነው እንጂ ሰው ልጅ በፕሪንስፕል ነው ምኖሩ። ያ አብዩ ፐርሶናሊቲ አይደለም፣ ቪዥን ነው፣ ቃል ነው። ሰው ልጅ ምኖሩ በቃል ነው። መጽሐፍ ቅዱስ፣ ቁርአን ቃል ነው። አብይ ምነጋገሩ ቃል ነው እንጂ ፐርሶናሊቲ ከልት አይደለም። እና ያንዳንዳችን ሄ ወንድማችን ስንደገፍ ለስልጣን ሳይሆን ለሀገር ማዳን አገራችን ተቆስሏል። ሁላችን ያ ቁሱል ያየ ጨለማ ውስጥ ነበር የምንኖረው። ሌላ ኢትዮጵያዊ ስናገኝ የሰብዩ ማነቱ የሰብዮ ዜግነቱ ነው ሳናወቅ እንኳን በስ ከሰው ስም ሲጀመር ሌላ ሰው ስሙ አጎስ ከሆነ ሃሃ፣ ቻላ ከሆነ ሃሃ፣ አበቤ ከሆነ በቃ የነብጠኛ ልጅ። ይሄ የነበርንበት ወቅት ነበር እና አሁን አብይ የጀመሩ ስራ ቀላል ነገር አይደለም። ይሄ ወንድማችንን እኛ መደገፍ ግዴታ ነው። ሌላ አማራጭ የለም። በዚህ ዝግጅት ለሶስት ሰዓት ያህል የተደረጉ ንግግሮችና፣ የተዘሩ ሐሳቦችን፣ የተነሱ ጥያቄዎችና የተሰጡ መልሶችን ሁሉ አካትታለሁ የሚል ድፍረት እንደማይኖረኝ ከይቅርታ ጋር ተገንዘቡልኝ። እንዲህ አይነት ዶክተር አብይን የመቀበል እንቅስቃሴም እያደረገ ያለው ይህ የትውልድ ድልድይ ነኝ የሚለው ቡድን ብቻ ሳይሆን ሌሎችም አሉና ሁሉንም የማስተናገድ ሐሳብ አለን በቪኦኤ በኩል። ለማንኛውም ግን አሁን በዚያ ስብሰባ ላይ የተነሱ ቁም ነገሮችን ለጊዜው ከዋናው ጉዳይ በጥቂቱ ፈልቀቅ አድርጋችሁ ታስተውሏቸው ዘንድ እንዲያው አልፎ አልፎ አሰማችኋለሁ። እናም ስብሰባው ሊጀመር ሆነና ወደ አዳራሹ ስዘልቅ የድሮ የኢትዮጵያ ቴሌቪዥን ጓደኞቼን ባልደረቦቼን አገኘኋቸው። ሳንተያይ ቆይተን ነበርና የናፍቆት ሰላምታ ተለዋወጥን። "ምን እግር ጣላችሁ?" አልኳቸው። ልንደመር መጣን አሉኝ። ኤልሳቤጥ ፈቃድን የምታስታውሱ መቼም ቢያንስ ድምጿን ትለያላችሁ። እንዴት ነሽ ኤልሲ? እግዚአብሔር ይመስገን። እንደምን ነሽ? ሀሳቤ እኔ ዛሬ የመጣሁት እዚህ የተገኘሁት ክቡር ዶክተር ጠቅላይ ሚኒስትር አብይ ከህዝቡ ጋር እንድንደመር ያቀረቡትን ሀሳብ እና መልካም ነገር ደግሞ ይዘው ስለመጡ እኛም ውጭ የምንገኘው ኢትዮጵያውያን አብረን ለመደመር ነው በዚህ የመጣሁት። ሲመጡ ወተሽ የመቀበል ሀሳብ አለሽ? በጣም እንጂ፣ ምንም ጥያቄ የለው። ደግሞም ፍሬ ህይወት በቃናን አገኘኋት። እንኳን ደህና መጣሽ ፍሬ። እንኳን ደህና ቆያኝ ሰለሞን። ከረጅም ጊዜ በኋላ ነው የተገናኘ ነው። እኔም በጣም ደስ ብሎኛል ስላየው አመሰግናለሁ። እስቲ ምንድነው ሀሳብ? እኔ እንግዲህ አሁን አገራችን ኢትዮጵያ ላይ እያለ ስለመጣው ለውጥ እጅግ በጣም ደስተኛ ነኝ። እንደ ማንኛውም ኢትዮጵያዊ ለመጀመሪያ ጊዜ በኢትዮጵያ በሀገር የፖለቲካል ፕሮሰስ ውስጥ የተሳተፍኩት አሁን ነው፣ በዚህ ወቅት ነው ለማለት ደፍራለው። እጅግ በጣም ተደስቻለው በሀገራችን ውስጥ በዶክተር አብይ አህመድ መሪነት አገራችን ኢትዮጵያ ውስጥ እየተካሄደ ያለውን አንድነት፣ ይቅርታ፣ ምሕረት እና በቃ ባለው ሁኔታ በጣም እጅግ ተደስቻለሁ። ደግሞም ንግስት አባተን አገኘኋት። ጤና ይስጥልኝ ንግስት። ጤና ይስጥልን። እግዚአብሔር ይመስገን፣ ደህና ነን። ለምንድን ነው የመጣሽ? ያው እንግዲህ ስብሰባውን ጥሪ ሰምቼ ውይይቱን ለመካፈል በጉጉት ይገኛለሁ። ለመቀበል ዝግጁ ነሽ እንዴ? በሚገባ እንጂ በሚገባ እንደ ማንኛውም ሌሎች ኢትዮጵያውያኖች ሁሉ ያው አዲሱ ጠቅላይ ሚኒስትር የዘር ልዩነት እንዲጠፋ ሁሉ ሰው እኩል እንዲኖር እና ፍቅር እና ይቅርታን የሚያውጁ ጠቅላይ ሚኒስትር ስለሆኑ በደስታ ነው። በነገራችን ላይ እንደዚህ አይነት ስብሰባን ብዙ ተካፊ እያላቅም ይሆና በእሳቸው ምክንያት ነው እዚህ ያለሁት። ሶሊያና ሽመልስም ተገኝታለች በስብሰባው ላይ። ስሜ ሶሊያና ሽመልስ ይባላል። የሰብአዊ መብት አክቲቪስት ነኝ። ዞን ዘጠኝ የሚባለው ጦማሪያች ቡድንም አባል ነኝ። አገር ውስጥ የተካሄዱት ለውጦች በጣም ፈጣን ናቸው። ፍጥነታቸው በጣም ይገርማል። እነዚህን ፈጣን ለውጦች እንዴት ነው የምትገመገሚያቸው? እንደ ጋዜጠኛ እንደ ሰብአዊ መብት ተሟጋጅ? በጣም ጥሩ ከሰብአዊ መብት አንጻር በተለይ ሰሞኑን በቴሌቪዥን በመንግስት ሚዲያዎች በኩል የተካሄደ ያለው ቶርቸርን የሰብአዊ መብት ጥሰት የሚደረግባቸውን እስረኞችን አስመልክቶ እየተካሄደ ያለው ለውጥ በጣም ዋናው በተለይ ከነ ስራ ጋር የሚገናኘው እሱ ነበር እና ከዛም በተጨማሪ ደግሞ ጠቅላይ ሚኒስትሩ ፓርላማ ላይ በግልጽ ተገኝተው የሰብአዊ መብት ጥሰትን አስመልክቶ እሱም እንደ አንድ እንደ አሸባሪነት እንደሚቆጠር የሕገ መንግስቱንም መጣስ አስመልክቶ የተናገሩት ነገር አለ። በመንግስት በኩል እንደሚጣስ ና እሱ እሱ ብዙ ሰብአዊ መብት አክቲቪስቶች ስንለው የነበረ ነገር ነው። ለዚህ እሱ በተግባር አሁን በመንግስት በኩል እየተባለ መሆኑ በጣም ደስ ብሎኛል። ከሰብአዊ መብት አንጻር እንደዚህ አይነት ለውጦች አሉ ከዛ ያሉ በጣም ብዙ ለውጦች አሉ። ለመከታተሉ ለአስቸጋሪ የሚሆኑ እና በጣም ጥሩ ናቸው። ደስ የሚል አቅጣጫ ላይ ያለው ይመስላል። ሶሊያና በነ ሶሊያና ሽመልስ ዶሴ ከተከሰሱ የዞን ዘጠኝ የኢንተርኔት ጸሐፊዎች አንዷ ነች። በእርግጥ ዛሬ ነፃ ነች እርሷም ጓደኞቿም። በቀደም ነበር ያ ሁሉ የነበረው። በቀደም በዚያ አዳራሽ የተገኘ በተለያዩ ምክንያቶች ከሀገሩ የወጣ አንዱም ሞቶ እርም ያላት፣ አንዱም ላይመለስ በናፍቆት የሚቆዝም አንዳንዱም እንዲያው ዝም ያለ የታሰረም የተሳደደም ቂምና ቁጣ ሲያቃጥሉት የኖረ አንዳንዱም የአሜሪካን ህልም ደስታና ብልጽግናን ሊሻና ሊያሳድድ ሊኖራቸው የገባ ብዙ ዐይነት ሰው ነው። ልቦና ቢቆጥረው እንጂ እገሌን ማን ያውቀዋል? ከአዳራሹ ውጪ በማኅበራዊ መገናኛም የታደመና ሲሳተፍ ያመሸ ሁሉ። ለማንኛውም ስብሰባው ተጀመረና ዶክተር ብርሃነ መስቀል አበበ የመጀመሪያው የመድረክ ተናጋሪ ሆኑና ሰውን ለሕሊና ጸሎት አስነሱት። አሁን ኢትዮጵያ ውስጥ ያለው ነገር የትውልዶች ልፋት የትውልዶች ሞት ፍሬ ነው። በብዙዎቻችን ሕሊና ባለፉት ሶስት አራት ዓመታት በኢትዮጵያ ሲካሄድ የነበረውን በተለይም በኦሮሞ ፕሮቴስት በአማራ ሪዚስተንስ የነበሩትን እና በዚያ የሞቱትን ወጣቶች በተለይም የኦሮሚያ ቄሮ ነው የምናስበው። ግን ነገሩ ከዚያ እየሰፋ ነው። ይሄ ህዝባዊ እንቅስቃሴ በ1966 ዓ ም በተደረገው የኢትዮጵያ አብዮት ያልተመለሱ የህዝብ ጥያቄዎች የአገር ጥያቄዎች ስለነበሩ ነው እና በዚያ ጥያቄ የኢትዮጵያ ጉዳይ ይህንን መፍት ያገኛል ብለው የሞቱ የኢህአፓ፣ የመኢሶን፣ የኦነግ ስሞቻቸውን አሁን እዚህ ዝርዝሬ የማልጨረሳቸው በዚያ የተሰዉ የኢትዮጵያ ወጣቶች በከፊልም ደግሞ እዚህ ውስጥ በዚያ ትውስታ ውስጥ ያለፋችሁትን እና ባለፉት ሀያ ሰባት ዓመታት ደግሞ ያለቀውን ህዝብ የተሰደደውን ህዝብ በዚያ ሁኔታ የሞተውን ህዝብ እስቲ በክብር ልጠይቃችሁና ቆመን እነኝህን ሁሉ እናስብ። የዚያ ሁሉ ውጤት ነው። ለአንድ ደቂቃ እናስብ። ዶክተር ብርሃነ መስቀል ቀድሞ የኢትዮጵያ የውጭ ጉዳይ ሚኒስቴር ባልደረባ የህግ አማካሪና ዲፕሎማትም ነበሩ። በኋላም በመንግስታቱ ድርጅት ውስጥ አገልግለዋል። አሁን በግላቸው ሥራ ይተዳደራሉ። በኢትዮጵያ የቀደሙና የአሁን ሁኔታ የወደፊትም ራዕይ ሰፋ ያለ ትንታኔ ሰጥተዋል። ዛሬ የሚታዩ ለውጦች አይቀሬ የሆኑ ዘንድ ሰበብ የሆኑ ብለው ሦስት አበይት ነጥቦችን አንስተዋል። እጅግ የበረታ የመንግሥት ቁጣና ሁከተኛነት የመጀመሪያው ነው ብለዋል። ማሰር፣ መግደል፣ ዜጎችና የዜጎችን ቡድኖች ማዋከብ፣ ከሀገር እንዲሰደዱ ማድረግ ብለዋል። ዶክተር አብይ አራት ኪሎ ከዘለቁ ወዲህ ኦሮሚያ ውስጥ ብቻ አርባ ሺህ እስረኛ ተለቆ አርባ ሺህ እስረኛ ይቀራል ብለዋል። በአማራ በኦሮሚያ በአዲስ አበባ በደቡብና ሌሎችም የሀገሪቱ አካባቢዎች ስለ ሕዝብ የሚናገሩ ለሕዝብ የሚቆረቆሩ ታሰሩ፣ ተንገላቱ ብለዋል። ሁለተኛም አሉ ዶክተር ብርሃነ መስቀል መንግሥቱ ቀማኛ ሆነ። የህዝብን መሬት ሀብት፣ የከተማና የገጠር የልማትና የእርሻ መሬቶችን እየመረጠ መቀማት ተያያዘና ሰው ተነቀለ አሉ። ሦስተኛም በኢትዮጵያ ሕዝባዊ መንግሥት እንዲቋቋም የሀገሩ ባለቤት ሕዝቡ የመሆኑ ሕዝቡ የሥልጣን ባለቤት የመሆኑ ሕዝብ የመረጠው ብቻ የማስተዳደሩ ጥያቄ እጅግ የበረታ መሆኑ ተዳምረው ለውጡን ወለዱ ብለዋል። እንግዲህ በዚህ የለውጥ ፕሮሰስ ውስጥ አሁን ዶክተር አብይ አህመድ እየመሩ ያሉትና ባለፉት ሁለት ዓመታትም ቲም ለማ ብለን የምንጠራቸው ፕሬዚደንት ለማ መገርሳ፣ ዶክተር አብይ ራሱ፣ ፕሬዚደንት ገዱ አንዳርጋቸው እና ከእሳቸው ጋር ያሉት ሜይንሊ የኦሮሞና የአማራ ኮሊሽን ያመጣው የኦሮሞ ወጣቶች፣ የአማራ ወጣቶች ትግል ያመጣው ለውጥ ነው። አሁን ያለው ይሄኛው ለውጥ ኢትዮጵያን ከመቀናነስ ከመከፋፈል ወደ መደመርና ወደ መባዛት ያመጣ ዘመን ነው። ኢትዮጵያ በ1966 ያጣችውን በ1991 የፈረንጆቹ አቆጣጠር ያጣችውን በ2005 ምርጫ ያጣችውን አሁን እንደገና በ2018 ትልቅ እድል ለኢትዮጵያ ተዘጋጅቶ ቀርቧል። እነኚህን ከዚህ በፊት የጠቀስኳቸውን ሚስ ያደረግ ናቸውን ኦፖርቹኒቲዎች ስናስታውስ ኦፖርቹኒቲ ብቻ አይደለም ሚስ ያረግ ነው፣ ትውልድ ነው ሚስ ያረግ ነው፣ አገር ነው ሚስ ያረግ ነው አሁን ኢትዮጵያ ውስጥ ያለው አስከፊ ክራይሲስ እና ፕራይም ሚኒስተር አብይ አህመድ በመመረጣቸው አቨርት የተደረገው ናሽናል ክራይሲስ እንደ ኦፖርቹኒቲ የተለወጠው እነኛን ኦፖርቹኒቲዎች ሚስ ላረግንም ጭምር ነው። ይሄንን ኦፖርቹኒቲ አሁን ሚስ ካረግ አገር እስከ ማጣት የሚያደርሰን አደጋ ውስጥ እንዳለን፣ ይሄንን ሂደት የተከታተለ ኢትዮጵያዊ ሁሉ፣ ኢትዮጵያውያን ብቻ አይደለም የዓለም ህብረተሰብ ሁሉ እያየው፣ እየሰማው፣ እያስተዋለው ያለው ነገር ነው። ስለዚህ ይሄንን ሀሳብ ላይ እንድንነጋገርና ይሄንን መድረክ ያዘጋጃችሁት የኮሚቴ አባላት ትልቅ ስራ ነው እየሰራችሁ ያላችሁትና ላበረታታችሁ ፈልጋለሁ። የጠቅላይ ሚኒስትር አብይን ወደዚህ ሀገር የመምጣትን አቋም እኔ ሙሉ ለሙሉ ከሚደግፉት ወገን ነኝ። የምደግፍባቸው ምክንያቶች፣ አንደኛ ጠቅላይ ሚኒስትር አብይ በኢትዮጵያ እያደረጉ ያሉት የለውጥ ሂደት መደገፍ ስላለበትና የትውልዶች ትግል ውጤት ስለሆነ እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጭም እንደ አንድ ሰው እንደ አንድ ህዝብ እንደ አንድ ሀገር አብሮ ቆሞ ይሄ ለውጥ እንዳይጨናገፍ ትናንት ምን ሊያደረጉ እንደሚችሉ የለን ደርስ እንደምንችል አይተናል። ይሄ በፍጹም መፈቀድ ሌለበት። የኢትዮጵያ ህዝብ በጋራ ቆሞ ይሄንን ችግር መንቀል አለበት። የለውጥ ሂደቱ ፕራይም ሚኒስትሩ በጀመሩት መሰረት የህዝብ ግፊት፣ የህዝብ ትግል ወደፊት ያመጣቸው መሪ ናቸው እንደ ዲሞክራቲክ ፕሮሰስ ውስጥ በምርጫ የመረጥ ናቸው። ባይሆንም በሀሳብ ደረጃ የኔን ሀሳብ ይጋራሉ፣ የእናንተን ሀሳብ ይጋራሉ፣ የኢትዮጵያውያንን ሀሳብ ይጋራሉ። ስለዚህ ኢትዮጵያም ውስጥ ያለው ህዝብ በየክልሉ ሄደው ባነጋገሩበት ወቅት ከጀርባቸው እንደነበረ በታውን ሁል ሚቲንጎቹ በስቴዲየም ሚቲንጎቹ፣ አሁን ደግሞ ትናንት በወጣው ወደ አራት ሚሊዮን በሚገመት ህዝብ የለውጥ ሂደቱን ህዝቡ እንዴት እየደገፈ እንዳለ እናያለን። እኛም የዛ ለውጥ አካል ፓርት ነን። አራት ሚሊዮን እያልኩኝ ለውጥ የአዲስ አበባውን ብቻ ነው። በተቀሩት በኦሮሚያና በአማራ በተለያዩ አካባቢዎች እየተደረጉ ያሉ ሰላማዊ ሰልፎችን እያያችው ነው። ስለዚህ እዛ ያለውን ሂደት ስለምን ደግፍ ነው። ሁለተኛ ጠቅላይ ሚኒስትር አብይ አንዱ መስራት ያለባቸው ወደ ዲያስፖራ ሲመጡ የዲያስፖራው ፖሊሲ እንዲሻሻል ማድረግ አገር ውስጥ የሚደረገው ለውጥ እንደተጠበቀ ሆኖ ከዚያም የዳያስፖራ ፖሊሲ መምሰል አለበት ብለው የሚያስቧቸውን ነጥቦች ዘረዘሩ። ዶክተር ብርሃን መስቀል ይሄንን ህዝብ ኮንትሪቢሽኑ ሪኮግናይዝ አድርገው ወደ አገር መመለስ እንዲችል እንዲያረጉ ጥሪ እናቀርባለን። ይሄ አንዱ መመለስ ያለበት ዲያስፖራ ፖሊሲ ውስጥ ኢንክሉድ መደረግ ያለበት ነገር ነው። አንደኛ። ሁለተኛ ይሄ እንግዲህ በተለያየ ዕድሜ ክልል ውስጥ ያለው በተለይ በጡረታ መብት ያሉት አገራቸው ተመልሰው ከቤተሰቦቻቸው ከዘመዶቻቸው፣ ከህዝባቸው ጋር የጡረታ እድሜያቸውን ማሳለፍ እንዲችሉ በር ይከፍታል። ቢዝነስ ውስጥ ያሉት ፕሮፌሽናል ሲሆኑት በተለያየ መልኩ በፖለቲካ ምክንያት ብቻ ከሀገራቸው የተገለሉት ወደ ሀገራቸው እንዲመለሱ በር ይከፍታል። ይሄንን ድልድይ ጠቅላይ ሚኒስትሩ መስራት አለባቸው። ከዚህ በፊት የነበረውን የጥል ግርግዳ ማፍረስ አለባቸው ማለት ነው። ሁለተኛ የዲያስፖራው ፖሊሲ ኢንክሉድ ማድረግ ያለበት ከዚህ በፊት የነበረው ዲስክሪሚናተሪ ፖሊሲና ሬሲስት ፖሊሲ ፈርሶ በፖለቲካ ምክንያት በመሰደዳቸው የተሰደዱበት አገር ዜጋ ስለሆኑ ኢትዮጵያዊ ዜግነታቸውን ያጡ ኢትዮጵያውያን ብዙ ናቸው። በኢትዮጵያ ፖለቲካ በሙሉ አቅም ለመሳተፍ፣ በኢትዮጵያ የኢኮኖሚ ግንባታ በሙሉ አቅም ለመሳተፍ፣ በኢትዮጵያ የሶሳይቲ ቢልዲንግ በሙሉ አቅም ለመሳተፍ። የኢትዮጵያውያን የተሰደዱ በፖለቲካ ምክንያት የተሰደዱ የትውልደ ኢትዮጵያውያን ዱዋል ሲቲዝንሽፕ አሜሪካዊ ሆነ አውሮፓዊ ዱዋል ሲቲዝንሽፕ ተፈቅዶ፣ እነኚህ በሀገራቸው ጉዳይ ላይ በፖለቲካውም በኢኮኖሚውም በማህበራዊም ጉዳይ ያለ መከልከል ተሳታፊ እንዲሆኑ ማድረግ ማለት ነው። በሶስተኛ ደረጃ የዲያስፖራ ፖሊሲ ለውጥ የሚያስፈልግበት ኤሪያ የኢኮኖሚክ ፓርቲሲፔሽን ነው። ኢትዮጵያ እያለን ሁላችንም የምታስታውሱት ጠዋት ጠዋት የኢትዮጵያ ሬዲዮ ሲከፈት የኢኮኖሚ ዋልታ ቡና ቡና ነው። ቡና የኢትዮጵያ የኢኮኖሚ ዋልታ የሆነው የውጭ ምንዛሪ ማምጫ ትልቁ ቫይክል ስለሆነ፣ ትልቁ ኢንግሪዲየንት ስለሆነ ነው። አሁን ባለበት ሁኔታ ቡና ወይም ሁሉም የኢትዮጵያ ኤክስፖርት ኢትዮጵያ ከባይላተራል በተለይም ከወስተርን ወርልድ የምታገኛቸውን ባይላተራል እርዳታዎች አንድ ላይ ጨምሮ የኢትዮጵያ ዲያስፖራ ወደ ኢትዮጵያ የሚልከው ሪምተንስ ከሁለቱም ተደምሮ ይበልጣል። ከውጭ ንግዱም ከሚገኘው ፎሬን ከረንሲ፣ ከባይላተራል ዶኔሽን ከሚገኘው ይሄ ለኢትዮጵያ ዲያስፖራው በፖለቲካ ምክንያት ከኢትዮጵያ ቢሰደድም፣ በጦርነት ከኢትዮጵያ ቢሰደድም የኢትዮጵያ የኢኮኖሚ ዋልታ ሆኗል ማለት ነው። የኢትዮጵያ ሬዲዮ አሁን መዝፈን ያለበት የኢኮኖሚ ዋልታ ዲያስፖራ ሊሆን ነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ እዚህ ሲጎበኙ ዲያስፖራው በኢኮኖሚው፣ በንግድም፣ በኢንቨስትመንትም፣ በፎሬን ከረንሲ ሪሚተንስም ፕሮባብሊ እዚህ ላይ ከሌሎች የተወሰኑ ወገኖች ጋር እየመከርንበት ነው። የኢትዮጵያ የዲያስፖራ ባንክ ተቋቁሞ ዳይሬክትሊ ይሄ በፎሬን ከረንሲ ያለውን ችግር ሊቀረፍ የሚችልበትና አሁን ያለውን የዳያስፖራ ፖሊሲ ከፋፋይና ጨቋኝ ነው ያሉት ዶክተር ብርሃነ መስቀል ጠቅላይ ሚኒስትር አብይ መሰረዝ አለባቸው ብለዋል። ዶክተር ብርሃነ መስቀል ይቀጥሉና ኢትዮጵያ አሁን ያለችበት ሁኔታ በደቡብ አፍሪካ ከአፓርታይድ በኋላ እንደነበረው አይነት በመሆኑ የሽግግር ለውጥ አስፈላጊ ነው ሲሉ ይመክራሉ። የመንግስት ሥራም በእውቀት መመራት አለበት ብለዋል። የአሁኑ የሽግግር ሂደት በአብዮት የመጣ አይደለም። በእርስ በርስ ጦርነት የመጣ አይደለም። በሰላማዊ እንቅስቃሴ የመጣ ሽግግር ነው። ይሄንን ሽግግር ሰክሰስፉል ለማድረግ በኢትዮጵያ ከፍተኛ የኖሌጅ ፕሮዳክሽን ያስፈልጋል። እውቀት ፕሮዲውስ መደረግ አለበት። ጥበብ ፕሮዲውስ መደረግ አለበት። አንደርስታንዲንግ ፕሮዲውስ መደረግ አለበት። ለዚህ ደግሞ ዲያስፖራው ትልቅ አቅም አለው። በዚህ ኮንትሪቢዩት ማድረግ አለበት። ፐብሊክ ኢንተሌክቹዋልስ ወደፊት መጥተው አሁን እንደምናደርገው በጉዳዮች ላይ የሚነጋገሩበት ፎረም መፈጠር አለበት። ኢትዮጵያ ውስጥ የኖሌጅ ፕሮዳክሽኑ ከፍተኛ መሆን አለበት። ይሄ ማለት ምንድን ነው? ባለፉት ኦልሞስት 27 ዓመታት በኢትዮጵያ ምንም አይነት የመሰብሰብ የመደራጀት ሐሳብን የመግለጽ መብት ስለተከለከለ ኢትዮጵያ ውስጥ አይዲያ ኖሌጅ ፕሮዲውስ እንዳይደረግ ተደርጓል። ኖሌጅ ፕሮዲስ ስላልተደረገ የካድሬ ዘመን ነበር እስከ ዛሬ ነበር ነው። ኢትዮጵያ ከካድሬነት ዘመን ወደ እውቀት ዘመን መሸጋገር አለባት። ካድሬዎች ወሬ እያቀባበሉ አገሪቷን የሚመሩበት ሳይሆን ኢትዮጵያ በእውቀት የምትመራበት ዘመን ውስጥ መግባት አለብን። እየገባን ያለውም እዛ ይመስለኛል። ስለዚህ ከዘመነ ካድሬ እና ከዘመነ ሌባ እንኳን ወደ አዋቂዎች ዘመን አሸጋገራቸው። ይሄ የአዋቂዎች ዘመን ደግሞ እውቀቶች ፕሮዲውስ ተደርጎ ለአገር ሊጠቅም በሚችል መልኩ ወደ ፖሊሲ ቀረፃ መሸጋገር አለበት። ወደ ፖሊሲ ቀረፃ ስንሸጋገር እውቀት ከሌለ ፖሊሲ የለም። ምክንያቱም አገሪቷን ለሚቀጥሉት አስር ዓመታት፣ ሀያ ዓመታት፣ ሀምሳ ዓመታት፣ መቶ ዓመታት የሚጠቅሙ ፖሊሲዎች መቀረጽ አለባቸው። እነኛ ፖሊሲዎች ወደ ሕግ መለወጥ አለባቸው። እነኛ ወደ ሕግ የሚለወጡት ፖሊሲዎች ወደ ተቋም መለወጥ አለባቸው። ኢትዮጵያ ተቋም ላይ የምትንጠለጠል አገር እንጂ ግለሰቦች ላይ የምትንጠለጠል አገር መሆን የለባትም። ያንም ፕሮዲውስ ለማድረግ የሚችል ተቋማትን መገንባት የሚችል የኢትዮጵያ ኢንተሌክቹዋል ፓወር ትልቅ ነው። ወደዛ ለመገስገስ ዲያስፖራውን በዚያ ፓርቲስፔት የማድረግ ሂደቱን አጠናክሮ መቀጠል አለበት። ጠቅላይ ሚኒስትሩም ወደዚህ ሲጎበኙ እነኚህን ከላይ ያነሳዋቸውን የዲያስፖራ ፖሊሲ እና ከዚያ በኋላ ደግሞ ዲያስፖራውም ሆነ የተቀረው ኢትዮጵያዊ ፓርቲስፔት ሊያደርግ የሚችልባቸውን የእውቀት የኖሌጅ ፕሮዳክሽን፣ የፖሊሲ ዲቨሎፕመንት፣ የኢንስቲትዩሽን ቢልዲንግ ፕሮሰስ ውስጥ መድረኮች ተመቻችተው ህዝቡ ፓርቲፔል ሊያደርግ የሚችልበትና ሁሉም የአቅሙን ለአገር ግንባታ ሊያውል የሚችልበትን ሁኔታ ለማመቻቸት እንዲችሉ ወደዚህ ሲመጡም በዚህ ጉዳይ ላይ እንድንወያይ ነው ሰጀስት የማደርገው የመክረውም ይሄንን ነው። ቀጥለው የቀረቡት ለዶክተር አብይ አህመድ ጠንካራ ድጋፍ እንዳላቸው የገለጹት ተናጋሪ ፕሮፌሰር አለማየሁ ገብረ ማርያም የሰላሳ አምስተኛውን የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬኔዲን መልእክት አስተጋብተዋል። أبين دقفو وي زور بلو بلوال أكلو أدامتو نمتاكو لألفت أساس وستانو تات تقلائي منستر أبي بفيت بنبرو أستر عدر لأي بتعم ጠንካራ አቋም ነበር እንወስደው። ብዙ ሰዎችም ሀርሽ ነው ይሉኛል፣ አንድ ነገር እንኳን አመስግናቸው አታውቅም የመሳሰሉትን ነገር ነው። ግን ይህን አይነት ነገር ሊያወጡብኝ የቻሉት እነሱ ናቸው። ግን እኚህ ጠቅላይ ሚኒስተር ሲመጡ በሀራ ሳ ውስጥ ነው የተቀየረ ምክንያቱ ስለ እነሱ ማውራት አቆምኩኝ ኩኝ ማውራ አሁን ስለ ወደፊት የምንገነባት ኢትዮጵያ ቤለቭድ ኢትዮጵያ ምላት ህዝብ እንዴት አብሮ እንደሚሆን ጥላቻን የምናጠፋበትን እና የሚሰሩትን እደግፋለሁ፣ አብሬትም እጓዛለሁ። መንገዱም መቀጠል አለበት። ያለ ምንም ምርጫ የለንም፣ አሁን ወደፊት የምንገፋበት ነው የሚል ነው። ስለዚህ መቀየር ስንጀምር ራሳችንን ከውስጥ የምንቀይረው መሪያችንም የመቀየር ችሎታ ሲኖረው ነው። እኝህን ሰው የማደንቃቸውና ማከብራቸው አንደኛ፣ እንግዲህ ወጣት የኔ ልጅ ሊሆኑ ይችላሉ፣ 42 2 ሊሆኑ እኔ 29 ነኝ። ስለዚህ ከዚህ አይነት ወጣት የዚህ አይነት ብልህነትና አስተያየት ሲመጣ ኢትዮጵያ ምን አይነት ሕዝብና ማፍራት የምችላቸው ምን ማወቅ ያለባቸው አንድ ነገር፣ አብይ አህመድ ብቻውን አይደለም። የአብይ አህመድ አይነቶች ቃለኝ፣ አስታውሉ፣ ሚሊዮን አሉ። እድል አልተሰጣቸውምና ምና ነው ግን፣ አሁን ይወጣሉ። በሚቀጥሉት ወራቶች ዓመቶች ውስጥ ታወጫላችሁ፣ ከየቦታው ይወጣሉ። ትናንትና ለምሳሌ ተመልከቱ፣ እነዛ ወጣቶች፣ አንድ ሰው ክፋት ለመስራት ፖሊስ የጠበቃቸው ማለት ሕዝቡ አይደለም፣ የሕዝብ ፍቅር እሳቸውም ተናግረውታል። የትላንትና አንድ መሪ የህዝብ ፍቅር ከሌለው መሪ አይባልም ባዶ ነው ነው ያሉት። አነጋገራቸው ለሰምታችሁ እንደሆነ ስለዚህ ያንን መሪ አቅፎ የሚይዘው ህዝቡ ነው። ህዝቡን ደግሞ ከመሪው ጋር እንደዚህ አይነት መገናኘት ሲኖር እያደጉ ነው ሁለቱም የሚሄዱት። መሪውም ተስፋ ይሰማዋል፣ ጥንካሬ ይሰማዋል። ህዝቡም ደግሞ ተስፋ ይሰማዋል። እነዛን የበለጠ ወደፊት እየገፋቸው ሊሄድ ይችላል ማለት ነው አሁን እንግዲህ ይመጣሉ ተብሏል፣ ጠቅላይ ሚኒስትሩ ምንድን ነው ይዘን ምን እንጠብቃቸው? እስካሁን የተገነዘብኩት ነገር ቢኖር ከአንዳንድ በኩል ጥያቄና ነቀፌታ ነው የሚዘንበው ከአንዳንዱ ጋር፣ ከኔ አይነቱ ደግሞ ይክባቸዋል በደስታ አብዛኛው ደግሞ ፌንሶ ላይ ቁጭ ብሏል። እስቲ ቆይ ይላል፣ እስቲ ይሄ ነገር ምን ይሆን እየተባለ ነው። እንግዲህ አሁን ከዚህ በላይ ምንም ምንት የሚባል ነገር የለም፣ ወይዚህ ነን ወይዛ ነን። እንደ ድሮ ምንም መሀል ላይ ማዋረል የለም፣ መስፈር የለም። እና እኚህ ሰው በሚመጡበት ጊዜ እኔ በዲያስፖራ በጽሁፍ ማስታወቀው ነገር ነው። አንድ ነገር ማድረግ አለብን። ዝም ብሎ መጥተው አዳምጦ መሄድ አይቻልም። የኢትዮጵያ ሕዝብ ቁጭ አልን እኮ እዚህ፣ እኛም አረጀን፣ እናንተ አላረጃቸው እኔ እንኳን ትንሽ እንዳልኳቸው ሀያ ዘጠኝ ነኝ። ስለዚህ በሚመጡበት ጊዜ ምንድን ነው የምንሰጣቸው? መጥተው እዚህኛን አስደስተው እንዲሄዱ አይደለም እኔ አንድ ተጨባጭ ነገር ይዘው እንዲሄዱ ነው እንፈልገው። አሁን ብርሃን መስቀልም አንዳንድ የጠቀሳቸው ነገሮች አሉ። ስለዚህ የእኛ አጀንዳ ምንድን ነው? ምንድን ነው ጥያቄ አለ? ከእሳቸው ውስጥ ምንድን ነው የምንጠይቃቸው? ምንድን ነው ማድረግ የምንችለው? ያው የምትከታተሉኝ ታውቃላችሁ ሜሞራንድም የሚል ሲሪስ ፈጥሬ ብዙ እየተናገርኩ አለ። አንደኛው ነገር ምንድን ነው አብይን አጠይቁ፣ ስለ ኢትዮጵያ ምን እንደሚያደርግ ራሳችሁን ጠይቁ። ምንድን ነው እኔ የማደርገው ለኢትዮጵያ የሚባለው ነው ጥያቄ። ለእኔ አብይ የሚያደርገው ድርሻ አለ። አብይ የራሱን ድርሻ ያደርጋል። የእኛስ ድርሻ ምንድን ነው? አስቡ። አንድ ወጣት የአርባ ሁለት ዓመት ወጣት የመቶ ሚሊዮን ሰው ችግር የመቶ ሚሊዮን ሰው ተስፋ፣ ፍርሃት ጭንቀት እንዴት ተሸክሞ ይችለዋል? እስቲ ያስቡት። እንደኛስ ምኑ ላይ ነው የምንካፈለው? እኮ መቆም ያስፈልጋል። ተነስተን እንደ ከአካባቢ ጋር ነኝ ያለው ምንም ቢቀር ቲሸርት እንኳን እንደዚህ ለብሶ መቆም ያስፈልጋል። መደበቅ አንችልም ካሁን በኋላ ኅሊናችንም አይፈቅድልንም። ኦኬ የዚህ አይነት መሪ አግኝተን ወደ ኋላ ካል ቆመን መሞት ይሻላል። በቁም መሞት ይሻላል። ምንም ከዚህ በላይ ምንም ነው ቀንድ ማብቀል የለም ድወር ዳይ ነው ከዚህ በላይ ከአብይ ጋራ መቆም ያለብን፣ ያስፈልጋል። መፍራት አያስፈልግም። ክብር ነው የዚያን መሪ ጋር ቆመው አብይ እንደግፋለሁ ማለት። ግን እኔ ብዙዎችን የማውቃቸው አሉ። እስቲ ቆይ እንደው እየታየ ነው ምናምን የሚባል ምንም የሚታይ ነገር የለም። this is it what you see is what you get ምንም የሚጨምር ነገር የለም። ስለዚህ እናንተን የምጠይቀው ለጓደኞቻችሁም፣ ለዘመዶቻችሁ፣ ለሁሉም በፌስቡክ መናገር ያለባችሁ ምንድነው ከአብይ ጋር አብረን መቆም አለብን። አቢ ከወደቀ እኛም እንወድቃለን። አቢ ከተነሳ እኛም እንነሳለን። ሌላ ምንም ምርጫ የለም። ወደ ኋላ መሄድ አንችልም። ወደ ፊት ግን ስንሄድ ገደል እንገባ እንችላለን፣ መሪ ከሌለን። ይሄ ነው ችግሩ። ያለፈውን ወደ ኋላ ሄደው ሄዶ መመልከት አይቻልም። ወደ ፊት በምንሄድበት ጊዜ ማንን ነው የምንከተለው ነው። አሁን እሱ የተናገረው ነገር አለ፣ ምሳሌ እውቀት ያላቸውን ሰዎች የመሳሰሉት እኔ ማውቀው እውቀት ያላቸው ሰዎች ከኔ አካባቢ ያሉት ትንሽ እውቀት አለ፣ ምን እያልን የምናወራ ሰዎች ከእሳቸው ጋር የተሰለፍነው በጣት ነው የምንቆጠረው። ለምን ለምን ምንድነው ችግራችን? የራስ መገሰጽ አይነት ነገር ነው። ምክንያቱም እውቀት ለሕዝብ ካልተካፈለ አንድ ሰው እውቀቱን በነጻ ካልሰጠ ለሕዝብ ምንድነው ጥቅሙ? የኔ መማር ምንድነው ጥቅሙ? እኔ እኮ እዚህ ሀገር የመጣሁት ልጆኛ ነው። እኔ እዚህ ሀገር ከመጣሁ ጠቅላይ ሚኒስትሩ አልተወለዱም ነበር። የዚህ ያህል ጊዜ ነው እዚህ ሀገር ያጠፋል፣ በብዙ ምክንያቶች ግን እዚህ ቁጭ ብለን ብዙ ነገር እውቀት ይዘን ምን ብለን በሀሳብ በጽሁፍ እንኳን ልንረዳቸው አንችልም። ምክንያቱም ብንችል ኖሮ እስካሁን ድረስ እናቀርብ ነበረ። እስኪመጡ መጠበቅ አልነበረም። በአጀንዳ በአጀንዳ እያደረግን በኢኮኖሚ ይሄ ነው፣ በህግ ይሄ ነው፣ በዚህ እንደዛ ነው፣ እንደዚህ መደረግ አለባቸው። ምን ምን እናገልግል ነው፣ ሰርቪስ ምንድን ነው መስጠት የምንችለው? እኔ በየጊዜው ማወጣው ላይ እንደዛ ነው። ምንድን ነው መደረግ ያለበት? ትዕዛዝ ይሰጠኝ፣ አደርገዋለሁ ነው። ግን ከኔ ጋር ያሉት ምሁራን የሚባሉት ወደኋላ ኋላ ሸርተት ሸርተት ይላሉ እንደ ግመል ሽንት እንደሚባለው። ስለዚህ እነሱን ማጋለጥ ያስፈልጋል። እኔ አጋልጣቸዋለሁ። ከዚህ በኋላ ምን የሚደበቅ ነገር የለም። እኚህ ሰው አሁን ይመጣሉ ተብሏል። በዚህ በሚቀጥለው ወር አንድ ሰሞን ላይ ይመጣሉ ተብሏል። አላለም ፍርጥርጥ አድርገን መነጋገር አለብን። አይገር ከሳጀው አርገ ነው ኢትዮጵያን ወደፊት እንገፋለን። አለዛ አፍን ዘግቶ ቁጭ ማለት ነው። ክሪቲሳይዝ ምናምን ይሄ መንቀፍ ምናምን አይቻልም። እንዳልኩት ሊድ ፎሎ ኦር ጌት ዘ ሄል አውት ኦፍ ዘ ዌይ ይሄው ነው። ፕሮፌሰር አለማየሁ ገብረ ማርያምን ተከትለው የተናገሩት ቀድሞ የኢትዮጵያና የአዲስ አበባ ንግድ ምክር ቤቶች ፕሬዚደንት፣ የግል ኢንዱስትሪዎች ማኅበር ፕሬዚደንት፣ የኢትዮጵያ የባለ ኢንዱስትሪና የባለሙያዎች ማኅበር ፕሬዚደንት የነበሩትና ዩናይትድ ስቴትስ ውስጥ በስደት ሲኖሩም በግል ሥራ እየተዳደሩ ያሉት አቶ ብርሃነ መዋ ፕሮፌሰር አለማየሁ ያቆሙበትን መልእክት ቀጠሉ። ቀንጨብ አድርጌ ላሰማችሁ። የዶክተር አብይ ጉዳይ ሲነሳ አንዳንድ ቶሎ ለመሄድ ያስቸግረን ሰዎች አለን። ቶሎ ለመቀላቀል ቶሎ ለመደመር ያስቸግረን ነገር አለ። ሜቢ ትላንትና የነበረውን ሰልፍ ከታየ በኋላ ብዙ ሰው ሐሳቡን የሚቀይር ይመስለኛል። እኔ የማየው አዲስ አበባ አውቶቡስ ተራ ሶስት አውቶቡሶች ቆመዋል። አንደኛው አውቶቡስ ፊቱን ወደ ናዝሬት አዙሯል። ሌላው አውቶቡስ ፊቱን ወደ ጉለሌ አዙሯል። ሌላው አውቶቡስ ደግሞ ፊቱን ወደ አጥር አዞሮ ቆሟል። በእኔ እምነት አሁን ያለው የፖለቲካ ኃይል አሰላለፍ እንደዚህ ነው። መሄድ የምንፈልገው ወደ ድሬዳዋ ነው። አሁን ምረጡ የሚል ነገር ነው የመጣልን። ዶክተር አብይ ያሉበት ወደ ናዝሬት የሚሄደው መኪና ነው። ትክክለኛው መንገድ እሱ ነው። ፊትለፊቱን ወደ አጥር አድርጎ ያቆመው የድሮው ኢህአዴግ ነው። እዛ ላይ ማንም ለመሳፈር የሚፈልግ አይመስለኝም። ፊትለፊቱን ወደ ሌላ ዳይሬክሽን አድርጎ የቆመው ደግሞ የዶክተር አብይን አካሄድ ጠልፎ ለመቀልበስ የሚፈልግ ነው። ስለዚህ ምንም ምርጫ የለንም። በናዝሬቱ ባቡር ላይ፣ በናዝሬቱ አውቶቡስ ላይ መሳፈር ያለብን ይመስለኛል። አንዳንድ ሌሎች የሚነሱት ነገሮች ዶክተር አብይ ይሄንን ነገር አላረጉም፣ ይሄንን ነገር ካረጉ በኋላ ነው የምንደግፋቸው አንድ ዓመት መጠበቅ አለብን እስኪመጡ ድረስ አሰራራቸውን ለማወቅ የሚባል ነገር አለ። እንደዚህ አይነት አመለካከት ያላቸው ሰዎች ያልተረዱት ነገር እነዛ እንዲደረጉ የምንፈልጋቸው ነገሮች ከተደረጉ የእኛን ድጋፍ ለምን ይፈልጋሉ? አለቀ ነገር እኮ ማለት ነው። ይልቁንም እነዛን እንዲደረጉ የምንፈልጋቸውን ነገሮች ለማድረግ የሚያደርጉት ጥረት ላይ ብናግዛቸው ቶሎ እንደርሳለን። ስለዚህ እሳቸውን ማገዝ ማለት ኢትዮጵያ ውስጥ የምንፈልገው ለውጥ እንዲመጣ ማድረግ ነው። ስር ነቀል ለውጥ የምንለው ነገር አለ። ስር ነቀል ለውጥ በማፍረስ ብቻ ይመጣል ማለት አይደለም። ስር ነቀል ለውጥ ትክክለኛውን ጎዳና በመያዝ የሚመጣ ነገር ነው። በምንም መስፈርት እስካሁን ዶክተር አብይና ቡድናቸው ያካሄዷቸው ነገሮች ከጠበቅነው ይበልጥ እንደሆነ ነው እንጂ አንድም ያነሰ ነገር ያለ አይመስለኝም። እርግጥ መደረግ አለባቸው ምንላቸው እምንመኛቸው ነገሮች አሉ። እነዛን ነገሮች ለማድረግ ጊዜና ሁኔታ ይፈልጋሉ። ጊዜና ሁኔታ ስንመለከት በተለይ ሁኔታውን ስንመለከት በእርግጠኛ ማወቅ ያለብን እና ማመን ያለብን መንግስት አልተቀየረም። ያለው መንግስት ኢህአዴግ ነው። ዶክተር አብይ ህዝብ የመረጣቸው አይደሉም፣ ግን ኢህአዴግ የመረጣቸው ነው። ኢህአዴግ የመረጣቸው ስለሆነ ኢህአዴግ ሊያወርዳቸው ይችላል። ሁሉ ነገር ተበላሸ ማለት ነው። ስለዚህ ነው እሳቸውን ከድርጅታቸው አስበልጠን ከእናት ድርጅታቸው ከኦፒዲዮ ከሌላው ድርጅታቸው ከኢህአዴግ አስበልጠን እኛ ከኋላቸው መቆም የሚኖርብን ይህንን በምናደርግበት ጊዜ እሳቸውን ጠልፎ ለመጣል ወይም ደግሞ ሂደቱን ለማሰናከል የሚፈልጉ ሁሉ ይዳከማሉ። ስለዚህ እሳቸውን የምንደግፈው ጥሩ ነገር እንዲሰሩልን ብቻ ሳይሆን ወይም ደግሞ ጥሩ ነገር ሰርተውልናልን ብቻ ሳይሆን ጥሩ ነገር መስራታቸውን ለሚያደናቅፏቸው ሰዎች መልእክት መላክ ስላለብንም ጭምር ነው። ትናንትና እንዳያችሁት ቦምብ ተወርውሮባቸዋል። እስቲ አስቡት፣ አንድ ነገር ቢደርስባቸው ኖሮ ኢትዮጵያ ወዴት አቅጣጫ ትሄድ ነበረ? ይህንን እንኳን ማመዛዘን የማይችሉ ጠላቶች ናቸው ያሏቸው። ስለዚህ የግዴታ ከሳቸው ጎን መቆም ይኖርብናል። እሳቸውን መደገፍ ማለት እንደዚህ ህዝብን ሲያሰቃይ፣ አገሪቱን ሲበዘብዝ የነበረውን ኢህአዴግን መደገፍ አይደለም። ይልቁንም ኢህአዴግን ሀሳቡን አፍርሰው ከመሀሉ የወጡትን አብይና በአብይ ዙሪያ ያሉትን መደገፍ ማለት ነው። የእነሱ አሸንፎ መውጣት ደግሞ የኢትዮጵያ አሸንፎ መውጣት ነው የሚሆነው። በውይይቱ ወቅት ከተሳታፊዎች የተሰነዘሩ አስተያየቶችና የተነሱ ጥያቄዎች፣ ዶክተር አብይን ስንቀበል ጥልቀትና ፍሬ ያላቸውን ጥያቄዎች ነው ማንሳት የሚገባን። ስለዚህም ወደፊትም በተከታታይ በቂ ዝግጅት ልናደርግ ይገባል። በዲያስፖራ ያለው ኢትዮጵያዊ ወደ ሀገር ገብቶ በየሙያው ለሀገር ግንባታ አስተዋጽኦ ማድረግ አለበት። በውጭ ያለው ኢትዮጵያዊ ገንዘብ ወደ ኢትዮጵያ እንዳይልቅ ሲቀሰቅሱ የቆዩ አስተባባሪ ድርጅቶች የማዕቀብ ሀሳባቸውን ያንሱ የሚሉና ሌሎችም ይገኙበታል። በነገራችን ላይ አንዳች ግጥምጥሞሽ ሆነና ያ ስብሰባ በተካሄደበት ዕለት ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የሚባለው ስብስብም በራሱ በወሰደው እርምጃ የውጭ ምንዛሪ ወይም ሬሚታንስ ተአቅቦ ዘመቻውን ላልተወሰነ ጊዜ ማንሳቱን የሚያሳውቅ መግለጫ አውጥቷል። የትውልድ ድልድይ የዳያስፖራ ኮሚቴ ሊቀመንበር አቶ በሱ ፈቃድ ካሰኝ ስለ መሰባሰቡ ስለ መድረኩ ዝግጅትና ምን እንደሚጠበቅ ነግሮኛል። ፕራይም ሚኒስትር ዶክተር አበይ አህመድ ወደ አሜሪካ እንደሚመጡ ዳያስፖራውን ለማዋየት ወደ አሜሪካ እንደሚመጡ በሰማ ወቅት የእሳቸው መምጣትና ዳያስፖራውን ማናገር ዋና ጥቅም እንዳለው ለሀገሪቷም፣ ለኢትዮጵያ ሰላም ጥቅም እንዳለው ስለገባን በበጎ ፍቃድ የተሰባሰብን ሰዎች ነው እና ዓላማው በተለይ በሥርዓቱ ተራርቀው የዳያስፖራ ኮሚኒቲ ድምፅ ለማሰማት እና እነሱን አሁን ባለው በፍቅር በይቅርታ ለሰላም ለመደመር ያለውን የዶክተር አብይን ራዕይ አስመልክተን ያንን ህብረተሰብ ለማቀራረብ እና ለማገናኘት ፍላጎት ስላለንና መሆንም ያለበት ብለን ስለምናምን ነው ና በዚህ ምክንያት ነው ይህንን ያዘጋጀ ነው ኬትኬት ነው የሚሰባስቡት። እነዚህ ስብስቡ መጀመሪያ የፖለቲካ ድርጅት ያለከለ የሃይማኖት ድርጅት ያለከለ፣ ከተለያዩ ቦታዎች ወጣት ዳይቨርስ የሆነ ግሩፕ ተሰባስበን በግለሰብ ደረጃ በበጎ ፍቃድ የተሰባሰበ ስብስብ ነው እና ዋና ዓላማችን ለኢትዮጵያ ሰላም፣ ዲሞክራሲ፣ እኩልነት፣ ፍቅር፣ ይቅርታ እንዳልከው እኔ ዶክተር አብይ ከኔንሰን ማንዴላ እኩል ነው አማያቸው። ኔንሰን ማንዴላ በሳውት አፍሪካ ያደረጉትን ያንን ሊጋደል የደረሰ ህብረተሰብን በይቅርታ አገናኝተው ሳውት አፍሪካን ወደፊት የወሰዱ ሰው ናቸው። ሰማና ዶክተር አብይም አሁን በኢትዮጵያው ላይ ትልቅ ችግር ሊደርስ የነበረውን ስርዓት ቀልብሰው ወደ ኢትዮጵያ ወይ ሰላም፣ የፍቅር እኩልነት የምንኖርበት ጊዜ እያመጡ ነው። ስለዚህ ያንን መደገፍ የግድ አስፈላጊ ነው። በተለይ በዳያስፖራ ያለው ኮሚዩኒቲ መሳተፍ አለበት ብዬ አምናለሁ። እያስባችሁት አቀባበል ሰልፍን ይጨምራል። ወጥቶ መቀበል፣ አይሮፕላን ጣቢያ ሄዶ መቀበል እና የመሳሰሉ ነገሮችን ይጨምራል። በሀሳባችሁ ስ እሱን አይካትቱም። ዋናው ያሰብ ነው። እሳቸው በዚህ ሀገር እንደሚደረገው የተለያዩ መሪዎች መጥተው እንደሚያናግሩት ስብሰባ ላይ ከ10 ሺ እስከ 1500 የሚገኝበት ግጅት ተዘጋጅቶ ይህን ደግሞ የምንሰራው ከኢትዮጵያ ኤምባሲ ጋር እንደ ፓርትነርሽፕ ሆኖ ነው። እኛ ዋናው አላማችን በተለይ አኩፎ የቀረውን ሲቃወም የነበረውን ለዲሞክራሲና ለሰላም ሲታገሉ የነበረውን ህብረተሰብ ድምጽ መሆን ስለምንፈልግ ነው እና ስብሰባው ሰፋ ያለውን ህብረተሰብ የሚያሳትፍና እሳቸው ራያቸውን ለኢትዮጵያ፣ ለዳያስፖራውም ለሁላችንም የሚያስቡት ራይ የሚገልጹበት ስብሰባ ነው። ሁለተኛ ስብሰባ ደግሞ እየታሰበ ያለው እንደ ታውን ሆል ሚቲንግ የአዳራሹ ስብሰባ ውስጥ የተለያዩ አክቲቪስት በዚህ አካባቢ ለሰላም፣ ለዲሞክራሲ ሲታገሉ የነበሩ አክቲቪስቶችን ምሁራኖችን ወጣቶችን ሁሉንም የዲያስፖራ ኮሚኒቲ የሚወክል የአዳራሽ ስብሰባ ከእሳቸው ጋር ጥያቄና መልስ እያደረጉ እንዲነጋገሩ የሚደረግ ይሆናል ማለት ነው። በዳያስፖራ ያለውን ኢትዮጵያዊ ስሜት መንፈስ፣ ምን እንደሚመስል እስኪ ያጫውተኝ። በአጠቃላይ እንደማየው ከሆነ በእኔ ግምት አብዛኛው በተለይ ከትላንትናው ንግግራቸው በኋላ አብዛኛው መቶ በመቶ እሳቸውን ያላቸውን ራዕይ ለኢትዮጵያ ለመደመር ለፍቅር፣ ለሰላም የኋላውን ትተን ሀገራችንን ወደፊት የምንወስድበትን አቅጣጫ የሚያመጡ መሪ ስለሆነ ዳያስፖራ ሙሉ በሙሉ እንደሚደግፋቸው እርግጠኛ ነኝ። ለመሆኑ ኢትዮጵያ በዚህ ሁኔታ ቁስሏን ወደ ማከም ሕመሟን ወደ ማስታገስ ያላትን በጎ ወደ ማሳደግ የሌላትን ወደ ማመንጨት እውን ወደ መቀራረብ፣ ወደ መግባባት፣ ወደ መስማማትና ወደ መደመር ትመጣ ይሆን? ወደ አቶ ግርማ ሰይፉ ተመለስኩ። አዎ ግን መቶ በመቶ ግን አይመጣም። አንድ ነገር ስህተት እንዳይፈጠር እፈልጋለሁ። አንድ እየሆንን ነው ምናምን ሲባል አንድ አይነት እየሆንን ነው ማለት አይደለም። የተለያየ መኖር አለበት። ለምሳሌ አሁን አይተህ ከሆነ ትናንት ሲደረግ የነበረው ሰልፍ ላይ የተለያዩ ባንዲራዎች ነበሩ። በቃ ይሄ እነዚህ የተለያዩ ባንዲራዎች በአንድ ሀገር ውስጥ አብረው ቆመው መታየታቸው በቃ ልዩነታችንን ያሳያሉ። ግን ሀገሩ የኛ አንድ ሀገራችን መሆኑን ነው ማመን ያለብን። በአንድ ሀገር ውስጥ በተለያየ አስተሳሰብ መኖር እንደምንችል የተለያየ ቋንቋ ብንናገር የተለያየ መልክ እንዳለን ብንኖር ምንም ችግር የማያመጣ መሆኑን ነው ፕሩፍ እየሆነ ያለው። ስለዚህ እንደመራለን ስንል አንድ አይነት እንሆናለን ማለት አይደለም፣ በልዩነታችን ተስማምተን ለመኖር የምንችል ሰዎች እንሆናለን ነው። ይሄን ደግሞ ኢትዮጵያ ይሄ ደግሞ ኢትዮጵያውያኖች እንችልበታለን። ምንም ምንም የሚያስቸግረን ነገር አይደለም። አንድ ሊያደርጉን እየፈለጉ ነው የተሰቃየነው። አንድ አይነት ሊያደርጉን ሲፈልጉት አሰቃዩ እና በዚህ ምክንያት እኔ የሚቻለም የሚሆንም ነገር ነው ብዬ ነው ማምነው። ፌስቡክ ላይ ሙሉ ስብሰባ በቪዲዮ ይገኛል። ይኸው ነው። አብራችሁን ስለ ቆያችሁ አመሰግናለሁ። ለአሜሪካ ድምፅ Solomon Abatening, Alexandria, Virginia.